በሱዳን ለወራት የዘለቀው ጸረ መንግስት ተቃውሞ ባሳለፍነው ሳምንት ማብቂያ በሺዎች የተቆጠሩ ሰዎች በወታደራዊ ሰፈሮች ደጃፍ የመቀመጥ አድማ በመምታታቸው ወደ ተባባሰ ደረጃ ማደጉ የተሰማ ነው። ሰልፈኞች ፕሬዚዳንቱ ኦመር አልበሽር ስልጣን እንዲለቁ ጥሪ እያቀረቡ ባለበት ወቅት የመንግስቱ የጸጥታ ኃይሎች ለመበተን ሲሞክሩ ወታደሮች ድንገት ሳይጠበቅ ጣልቃ ገብተው የመንግስቱን የጸጥታ ኃይሎች ተጋፍጠዋል ተብሏል። በድንገቱ በትንሹ ስድስት ሰዎች የተገደሉ ሲሆን ሰላም ካልሰፈነ ደግሞ ዳግም ጣልቃ እንደሚገባ ጦር ሰራዊቱ አስጠንቅቋል። ከካርቱም የናባ ሞሃዴን ዘገባ ደርሶናል። ሰሎሞን ክፍሌ ይዞታል። በሱዳን የተቃውሞ እንቅስቃሴው ባለፈው ኅዳር ከጀመረ አንስቶ የ23 ዓመት ዕድሜ ያላት ሱሃ ኦሳማና ቤተሰቦቿ በፕሬዝደንት ኦማር አልበሺር መንግሥት ላይ በተካሄዱ የተቃውሞ ሰልፎች ሁሉ ተሳትፈዋል። ሳላም ለዑስረ ኩለሃ ስተ አብሪል ደንበን ኢላደምብ ሞራጅን አሁንም ከመላ ቤተሰቤ ጋር ተቃውሞ ማሰማቴን እቀጥላለሁ ትላለች። ያለው መንግሥት እስኪወርድም ተቃውሞ እያደረግን ካለንበት ቦታ ወደ ቤት አንመለስም ነው ያለችው። ሰልፈኞቹ ካለፈው ኅዳር አጋማሽ አንስቶ ተቃውሞ ማሰማት እንደጀመሩና ብቸኛ ጥያቄያቸውም አሁን ያለው የአልበሽር መንግሥት ሥልጣን እንዲለቅ መሆኑን ያስረዳሉ። ይህ ጥያቄያቸው እስኪመለስ በጽናት እንደሚቆሙና እንደማይደራደሩም ተናግረው አልባሽር እስኪወርዱ ሁሉም በወታደሮቹ ጦር ሰፈር ደጃፍ አድማ መጥተው ከተቀመጡበት እንደማይነሱ አስገንዝበዋል። ለን ዩሰድ ባብ ልሕዋር ወይኑ ሕኩመ ሰየል ዝህንሃ መፍቱ ልተዓሙል ማ ፕሬዚደንት በሽር ባለፈው አርብ ማታ ከተቃዋሚዎቹ ጋር ለመነጋገር ጥሪ አቅርበው እንደነበር ይታወሳል። በሀገሪቱ ለውጥ ማድረግ ካስፈለገ ብቸኛው አማራጭ ምርጫ ማካሄድ ነው ሲሉ የመንግሥቱ ቃል አቀባይ ሐሰን ኢስማኤል ተናግረዋል። በማግስቱ ቅዳሜ የ1985ቱ የሱዳን መፈንቅለ መንግሥት በታሰበበት ወቅት ግን ተቃውሞ ተባብሷል። የመንግሥቱ የጸጥታ ኃይሎች ተቃዋሚዎቹን ለመበተን ሲሞክሩ ጦር ሠራዊቱ ጣልቃ ገብቶ ከጸጥታ ኃይሎቹ ጋር በመጋፈጥ ግጭት ተፈጥሯል። በጦር ሰፈሩ ዙሪያም ከባድ የተኩስ ድምፅ ተሰምቷል። የሱዳን የሀገር አስተዳደር ሚኒስትር ትላንት በሰጡት መግለጫም በድንገቱ ቢያንስ ስድስት ሰዎች ተገድለዋል 2500 ተይዘው ታስረዋል ብለዋል። ማታውኑ የመከላከያ ሚኒስቴር መስሪያ ቤቱ ባወጣው መግለጫም ወታደሩ ለቅርብ ጊዜው የተቃውሞ ሰልፍ ምክንያቱን ይረዳል፣ ሀገሪቱ ጭልጥ ወዳለ ቀውስ እንድትገባ ግን አይፈቅድም ብሏል። የሱዳን መሪዎች ለ30 ዓመታት ለዘለቀው የአልበሽር አምባገነናዊ አገዛዝ ፖለቲካዊ ሽግግር ለማድረግ አስተማማኝ ዕቅድ ካላቀረቡ በሀገሪቱ የከፋ ቀውስ ይፈጠራል ሲሉ ዩናይትድ ስቴትስ Britannia and norway as well.